የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማእዛ አሸናፊን ይዘናል። በዚህ ምሽት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው አጠራሩ ምሕፃር ሲድ ይባላል ኤስ ኢ ኢ ዲ በሃያ ሰባተኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው ዘጠኝ ኢትዮጵያውያን አንዷ ናቸው። ባለፈው እሁድ የተካሄደውን ይህንን ሥነ ሥርዓትን ተንተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትሕና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ መዓዛ አሸናፊን ያወያየው፣ ቀጥሎ ይቀርባል። ወይዘሮ መዓዛ አሸናፊ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲህ ወደ አሜሪካ ድምፅ ራዲዮ ብቃል በጣም አመሰግናለሁ አሉላ፣ በጣም አመሰግናለሁ ስለጋበዛችሁ። በሰሜን አሜሪካ የሚገኘው የኢትዮጵያውያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። ዘጠኝ ሴቶች ናቸው የተሸለማችሁት። እንኳን ደስ ያለው። ስለሱም አመሰግናለሁ። በሽልማቱ መድረክ ላይ የክብር ተናጋሪም ነበሩ። ለየት ያለ ምሽት ይመስላል። ሀያ ሰባት ዓመት ያካሄዱትም ቢሆን እርስዎ ምናልባት የመጀመሪያው ከሆነ ከተሸላሚነቱ ባሻገር የመድረኩን የህብረተሰቡን አቀባበል፣ የሽልማቱን ስነስርዓት፣ ትርጉሙንም ጨምሮ ምን አይነት ስሜት አሳደረብህ? ጥሩ ነበረ። ይሄ የዲያስፖራ ማህበር ያዘጋጀው በዓል እኔ ደስ ያለኝ ከኢትዮጵያ ውጭ ብዙ ሰፊ መድረኮች ላይ እናገራለሁ፣ እጋብዛለሁ፣ ግን እንደዛ ሰፋ ባለ መድረክ ኢትዮጵያውያን አብዛኛው ሙሉ በሙሉ ማለት ይቻላል በተገኙበት መድረክ ስናገር ከሀገር ውጭ መጀመሪያ ስለነበረ በጣም ደስ የሚል ነበር አቀባበሉ ይሄ ሽልማቱን እና እውቅናውን በተመለከተ በጣም ጥሩ ነው በርካታ ስራ የሰሩ ሴቶች ናቸው እውቅና የተሰጣቸው ይሄ ተገቢም ነው የራሳችን ኮሚዩኒቲ የሰጠን እውቅና ስለሆነ እሱ ደግሞ ተጨማሪ ዋጋ ሰጠዋለሁ ደግሞ ከሁሉም በላይ አርግ ያየሁት የወጣቶቹንም ሽልማት ነው። ወጣት ሴቶቹ እና አንድ ወንድ ነበረ። በአካደሚክ ስራ በጣም በጣም ውጤት ያሳዩ እንግዲህ ከሀገራቸው ውጭ አድገው ነገር ግን ደግሞ ባህላቸውንም ይዘው ለሕብረተሰባቸው ደግሞ ለኮሚኒቲያቸው ደግሞ አገልግሎት በመስጠታቸውም ጭምር ነው የተሸለሙት በአካዳሚክ ውጤታቸው ብቻ አይደለም። ና ጫገር ሆኖ ልጆቹን በዚህ አይነት ተንከባክቦ ሴቶቻችንን ጨብጠው እንዲያድጉ ማድረጉ ቤተሰቦቹ ና ኮሚኒቲው ሊኮራም የሚገባ ይመስለኛል። አንዳንዶቹ ሲናገሩ አይተው እንደሆነ አማርኛ አይችሉም ግን መድኃኒዓለም ማርያም እያሉ እየጠሩ ሲናገሩ በጣም በጣም ነው ደስ ያሰኝኝ። ጥሩ ነበረ። አርአያነትን በእናንተም በትዩ የሚመለከትትን ያህል አንድ መድረክ ነው የቀረቡት። ለየ አቀራረብ በጣም በተለይ ለወጣቶቹ ከእንደነሱ እድሜ ላሉት አስራ አምስት አስራ ስድስት አስራ ሰባት ነው እዛ አካባቢ ላሉት በጣም ጠቃሚ ነው። ምክንያቱም እኔን ወይንም ደግሞ ሌላ አዋቂ ሰው ልክ ነው እንደ ስምበል እንደ ሮል ሞዴል ሊወስዱ ይችላሉ። ነገር ግን በእነሱ እድሜ ላሉ ልጆች ግን የበለጠ ቅርበት ያላቸው እነሱ ናቸውና የበለጠ እነሱ ሊያነሳሷቸው፣ ውጤታማ እንዲሆኑ ሊያበረታቷቸው ይችላሉና የመንፈስ ውድድርም ሊያሳድሩባቸው ይችላሉና በጣም ጥሩ ነበር። ምስስል እናያለን በሲድ ወይም በኢትዮጵያውያን የሽልማት ድርጅት ማህበረ ጊዩራን ዘር የኢትዮጵያ የሽልማት ስነስርዓት ዘንድሮና በኢትዮጵያ በቅርቡ በተካሄደው እርሶን ጨምሮ ሴቶች የበዙበት የኃላፊነት ቦታ ነው። የጠቅላይ ሚኒስትር አብይ ካቢኔ በርካታ ሴቶች አሉበት። አነጻጸሩት። አዎ፣ ልክ ነው። የሚነጻጸርበት ሁኔታ አለ። በህብረተሰባችን ውስጥ ሴቶች ያሁ እንደሚታወቀው ከፍተኛ አገልግሎት ሰጪዎች ቢሆኑም፣ ነገር ግን ወደ ውሳኔ ሰጭነት ሲመጣ ወደ ኋላ ሆነው የቀሩት ይሄኛ ህብረተሰብ ብቻም አይደለም፣ አጠቃላይ በአፍሪካን በአለምም ያለው ሁኔታ ነው። እና እነዚህ ነገሮች ግን ሴቶች በርካታ ውጤት ሊያሳዩ የቻሉ ሴቶች አሉ። ያንን ውጤት ለማምጣት ሴቶች ራሳቸውን ችለው መቆም ይችላሉ የሚለውን መልእክት ነው ይሄኛውን መድረክ ያስተላለፈው። ከዛ ውጭ ደግሞ ጥሩ መስራት ጠቃሚ ነገር መሆኑን ጥቆማ የሚሰጥ ነው። ዞሮ ዞሮ፣ በሌላ በኩል እንዳልከው ጠቅላይ ሚኒስትር ዐብይ አህመድ የሚመራው መንግስት አምሳ በመቶ ሴቶች የካቢኔ አባላት ይሆኑ ብሎ መውሰን ቀላል ውሳኔ አይደለም። ይሄ ቀላል ውሳኔ አይደለም፣ ትልቅ ቁርጠኝነትን የሚጠይቅ ውሳኔ ነውና እንዳልከው ልክ ነው። ምናልባት ይህ አመት የሴቶች አመት ነው ማለት ይቻላል። አንዳንድ ነገሮችን ኋላና ፊት እያልን እናነሳለን። ጉዳይ ልምጣ። እርሶ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ፕሬዚዳንት ኖት። ትልቅ ኃላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ ኃላፊነት እንደመሆኑ የተለየ ትኩረት የሚስባል የህግ ጉዳይን እንነጋገር ከመጡ አጭር ጊዜም ቢሆን ወደዚህ ኃላፊነት በርካታ ለውጦች፣ በርካታ የህግ ማሻሻያዎች የሚፈለጉበት ጊዜ ላይ ነው እና ምን አይነት ጅምሮች አሏቸው? ምን አይነት ውጥኖች ስራ ተጀም አመሰግናለሁ። ይህን ጥያቄ ስላነሳ በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን። እንዳልከው እንግዲህ አሁን ሰባተኛ ወራችን ነው። እኔ ምክትል ፕሬዚደንትም አቶ ሰለሞኑ አቅተላም ወደ ኃላፊነት ከመጣል እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን ይሄ ከባድ ስራ ነው፣ ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም፣ እውነቱን ለመናገር እና በርካታ ሰዎች ድጋፍ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው። መነጋገር የጀመርነው በፌዴራል ፍርድ ቤት ሶስት መቶ ስልሳ ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን። ምክንያቱም እዚያ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነው እና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረገን። ውይይት ማድረግ ብቻም አይደለም። በኋላ ደግሞ ኮሚቴ አቋቁመን የቀድሞ ዳኞች ያሉበት አስራ ስምንት ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ፍርድ ቤቱ ሪፎርም ለማድረግ የሚረዱ ሕጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል፣ ለዳኞች፣ ለፍርድ ቤት ሰራተኞች ከዳኝነት ውጭ ያሉት ስልጠና ጀምረናል። ሲስተማችንን በጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድ ነው ፍትህ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮው እየሰጋ ግራ እየተጋባ እንዳይመጣ ምንድን ነው ማድረግ የምንችለው፣ እንዴት ነው ኤንቫይሮንመንቱንስ ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች፣ የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጭ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የሶስት አመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው። በርካታ ጅምሮች መንገድ የያዙ ይመስላል። የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈለገው በሁሉም መልኩ፣ ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ እራሱን አሸባሪ ያሉበት በሕግ ስም በደል ሲፈጸምበት የቆየ ስርዓት ነው እና ያንኑ ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን፣ ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው። እንግዲህ የፍርድ ቤቱ ገለልተኝነት አንዱ ነገር ሆኖ ከዛ ጋር ግን በጣም በተጓዳኝነት መታየት ያለበት የፍርድ ቤት ነጻነት እንደ ሶስተኛ የመንግስት ቅርንጫፍ የፍርድ ቤቱ ነጻነት ደግሞ ሌላው ጉዳይ ነው። እንግዲህ ገለልተኛ የሚለውን ጥያቄ አስመልክቶ ኃላፊነት እኔ ከወሰድኩኝ በኋላ እንግዲህ እንዳልኩ ለዳኞችም ለሚመለከታቸውም አካላት በሙሉ የማያቋርጥ መልእክት እያስተላለፍኩኝ ነው ያለሁት ፍርድ ቤቱ ገለልተኛ ሆኖ ከማንም አካል ጣልቃ ገብነት ውጪ ሕግን ብቻ መሰረት በማድረግ ስራውን መስራት እንዳለበት። ይሄን ሲባል እንግዲህ ዳኞች በሚሰጡት ፍርድ ሁሉም ሰው ይደሰታል ማለት አይደለም። አስቸጋሪ ነው። አንድ ዳኛ ውሳኔ ሲወስን አንዱ ይደሰታል፣ አንዱ ይከፋዋል። ይሄ አስቸጋሪ ሁኔታ ነው። ከዛም በተጨማሪ ዳኞችም ሊሳሳቱ ይችላሉ። እንደ ማንኛውም የሙያ ስህተት ዳኞችም ሊሳሳቱ ይችላሉ። ግን ያ እንግዲህ በይግባኝ ሊታርም የሚችል ጉዳይ ነው። ይሄን እያደረግን ያለ ነው። ግን ከዛ ውጪ አሁን ለምሳሌ ኮድ ኦፍ ኮንዳክት የሙያ ስነ ምግባር በመስራት ላይ በማጽደቅ ላይ እንገኛለን። እዛ ላይ ስልጠና ይሰጣል ለዳኞች በየጊዜው እንግዲህ የዳኝነትን ገለልተኝነት የሚያረጋግጡ እርምጃዎች ደግሞ እየወሰድን እንሄዳለን። ግን ከገለልተኝነቱ ውጭ ደግሞ ስለ ነጻነት የፍርድ ቤት ነጻነት ጉዳይ የተገቢው ግንዛቤ ገና ያለ አይመስለኝም። እኔ በዚህ ሳምንት እዚህ በቆየውበት ጊዜ ብዙ ነገር ለመመልከት እድል አግኝቻለሁ። እዚያ ሀገር የጠቅላይ ፍርድ ቤቱን ለመጎብኘት እንዲሁም ደግሞ ከዘጠኙ የጠቅላይ ፍርድ ቤት ዳኞች አንደኛውን ጀስቲስ ብራየር የሚባሉትን ለማግኘት እድል አገኘው እድል አገኘው። ይሄ በጣም በጣም ነበር ደስ ያለኝ። እና ሁለት ነገር ነው የተነጋገር ነው። አንዱ ህዝባችሁን ማስተማር አለባችሁ፣ የህግ የበላይነት አስፈላጊ መሆኑን። ዳኞች ፍርድ ሲሰጡ ሊሳሳቱ ይችላሉ። ከተሳሳተ ፍርድ ጋር መኖር ነው የሚሻላችሁ ወይንስ ደግሞ ወደ ግጭትና ወደ ጦርነት መሄድ ይሻላቸዋል። ስለዚህ ከነዚህ ሁለት ህዝቡ እንዲመርጥ ማስተማር መቻል አለባቸው፣ ትልቅ ነገር ነው ያሉት። ዞሮ ዞሮ ለማንኛው ህብረተሰብ በሰላም ለመኖር ወደ እድገት ለመሄድ ህግ በህግ ዙሪያ መስራትና መኖር አለባቸው። ፍርድ ቤቶቻቸውን አየሁኝ። የሙሴ ስታቹ አለ የሀሙራቢ ስታቹ ለምንድን ነው? ስርዓት የጀመሩ ናቸው እነዚህ ሰዎች ስለዚህ አንድ ህብረተሰብ ያለ ስርዓት ያለ ህግ የትም መድረስ እንደማይችል የሚያስታውሱን ጉዳዮች ናቸውና እህ ትምህርት ያስፈልጋል፣ ስለ ግንዛቤ ትምህርት ያስፈልጋል። ፍርድ ቤት ምን ያህል አስፈላጊ ተቋም እንደሆነ ገና ሁላችን እንደ አዲስ መማር እንዳለብን ገባ። ሁለቱም ወገን ነው ትምህርቱ ነው የሚሉን የህግ ባለሙያዎች ብቻ ሳይሆን ስለ ህጉ ህብረተሰቡም እንዲረዳ ማድረግ አስፈላጊ ነው ያንቃል እያሉ ነው። ልክ ነው። እኔ እውነቱን ለመናገር ህግ ውስጥ ያለው ህብረተሰብ ዳኞችም ጨምሮ ጠበቆችም ጨምሮ ያለብን ኃላፊነት አንድን ህብረተሰብ ለማቆም የፍርድ ቤት ሚና ምን ያህል ጥልቅ መሆኑን ተራው ህዝብ አይደለም፣ ሁሉስ ምን ያህል ግንዛቤ አለው የሚለው እንደገና መታየት ያለበት ጉዳይ ነው። እዚ ሀገር እኮ ፌዴራል ፍርድ ቤቶች የራሳቸው ፖሊስ አላቸው። የጠቅላይ ፍርድ ቤት ቺፍ ጀስቲሱ በአመት አንድ ጊዜ ልክ እንደሌላው የመንግስት ቅርንጫፍ ሪፖርት ለአገሪቱ ነው የሚያቀርበው እና በአዲስ መልክ መማር አለብን። ለምን ለህብረተሰባችን ጠቃሚ ስለሆነ ወደፊት የሀገራችን ሰላም የሀገራችን እድገት ፍርድ ቤት ነጻነት መረጋገጡ አስፈላጊ በመሆኑ ነው። ብዙዎች የሚስማሙሎት ይመስለኛል። ዛ የፍትህ አካሉ ገለልተኛ መሆኑ ከአካባቢያዊ ስርአቶችም ሆነ በመንግስት ደረጃ ባሉ አሰራሮች በፍርድ ቤት ስርአቶች ጣልቃ መግባት የተለመደ መሆን ደረጃ የደረሰ ስለነበር ያን የመለወጠው ስራ ምን ያህል ይከብዳል? የኞቹን ነገሮች ትኩረት ትሰጣላቸው ልክ ነው። እሱም በማንኛው ህብረተሰቡ እኮ በሂደት ነው ይህን ስራና እዚህ ሊደርሱ የቻሉት። እኔ በቀደም እናልኩ ጠቅላይ ፍርድ ቤት እዚህ ያለውን ስጎበኝ ዘጠኙ ዳኞች የሚቀመጡበትን ወንበር ሳይ፣ አገባባቸውን ሳይ የቴአትር መጋረጃ ይመስላል እነሱ የሚገቡበት እና ቤተ መቅደስ ያለህ ነው ይመስልህ። ቤተ መቅደስ ያለ ነው ይመስል። በተለየ ስርአትና ክብር ነው። በጣም በጣም እና በሂደት ነው እነሱም። የዛሬ በአስራ ሰባተኛው ክፍለ ዘመን ልክ እንደኛው ፍርድ ቤቱና ህግ አውጪው አንድ ላይ ነበር። የተለየ የፍርድ ቤት ህንፃ እንኳን አልነበረም። እና በኋላ እንግሊዞች ሲያቃጥሉ ነው ይሄን አዲስ ህንፃ ሊሰራ ይቻለው። ግን በታሪክ ደግሞ ለውጥ የሚያመጡ ሰዎች አሉ። ጆን ማርሻል የተባሉ ዳኛ የፍርድ ቤትን ተግባር ከአስፈጻሚው ከህግ አውጭው የተለየ ምንድን ነው የፍርድ ቤት ተግባር የሚለውንም በሳቸው ዘመን ነበር እንደገና ትርጉሙ የተሰጠው። እና በታሪክ ሚና ያላቸው ሰዎች አሉ። ግን ሁሉም እንግዲህ አሁን የምናገረው እኔ መቶ አመት እንደዚህ የፈጀ ወይ ከዛ ላይ የፈጀ ሂደት ነው። ግን አንድ ቦታ ግን ስራው መጀመር አለበት። ወደ ዛሬ ጉዳይ ለመልሰው ምናልባት በዚህ ሰአት ስርጭታችን የሚከታተሉ አድማጮች ልቦና ውስጥም ሊብላላ የሚችል የፍትህ እጦት፣ የዳኝነት እጦት በቀደመ እንበለው ሽግግር ላይ ያለ ስርዓት ስለሆነ መታየቱ ያሳድረው ተጽዕኖ በአንድ በኩል በግፍ ያላግባብ የተከሱ ሰዎች ነጻ እንዲወጡ የተወሰዱ እርምጃዎች፣ በሌላው ነገር ግን ዛሬም ለግጭቶች መንስኤ የሆኑ ወይም ግጭቶች የተፈጠሩበት መንገድ እና መጠን እጅግ ከመግዘፉ የተነሳ በእርግጥ ዳኝነት አለ ወይ? ፍትህ አለ ወይ? ህግ አለ ወይ ህጋልበኝነት እንዲሰፍን መንግስት ምን እያደረገ ነው? የህግ ስርዓቱ ምን ይሰራል? የሚል ጥያቄዎች ጎልተው የሚሰሙበት ነው። ወይዘሮ ማዛ እንዴት ነው እርሶ? እውነት ነው እውነት ነው። እንግዲህ እኔ እስካሁን የተናገርኩት እንደው በመደበኛ ሁኔታ ስለሚፈጠሩ ጉዳዮችና ምን መደረግ እንዳለበት ነው። እንደ ጠቀስከው ደግሞ አሁን አገራችን እንዳልከው በርካታ ጥሩ ጥሩ እድሎች፣ በርካታ ተስፋ የሚሰጡ ነገሮች አሉ። ያው ደግሞ ከዚሁ ከዚህ ከለውጡ ጋር ተያይዞ ደግሞ ችግሮች ደግሞ አሉ። በርካታ ችግሮች አሉ። ከዚህ ደግሞ ዋናው ችግር የሰዎች የሰብአዊ መብት መጣስ፣ የሰዎች በህይወት የመኖር መብት መጣስ፣ የኢኮኖሚ መብታቸው፣ ማህበራዊ መብታቸው መነካት ጉዳይ አለበት እና እንግዲህ በመደበኛ በቀን ተቀን ስራው በርካታ ችግሮችና ሸክሞች ያሉበት ተቋም ፍርድ ቤትን ብቻ ሳይሆን አጠቃላይ የፍትህ አካላትን ብንመለከት ፖሊስም፣ ብለው አቃቢ ሕግም ብለው ይሄ እነዚህን ተጨማሪ ችግሮች ደግሞ እንዴት ነው የሚሸክመው የሚለው ትክክል ነው፣ አሳሳቢ ነው። ግን ምንድነው ባለኝ መረጃ መሰረት ግጭት በተፈጠረባቸው በየክልሎቹ አቃቢ ሕግ በርካታ ቦታዎች ላይ ምርመራ ፖሊስና አቃቢ ሕግ ምርመራ እንደተደረገ እንደሆነ ጉዳዮቹም ደግሞ የደረሱበት ቦታ ፍርድ ቤት ክስ በመመስረት ላይ እንደሆነ አውቃለው። ለምሳሌ የእኛ ተዘዋዋሪ ዳኞች በነሻንጉል እየሄዱ ጋምቤላ እየሄዱ ወደ አዋሳ እየሄዱ እነዚህን ጉዳዮች በመመልከት ላይ ይገኛሉ። ከስር ከስር ደግሞ የሚመረመሩ ጉዳዮች እየመጡ ነው። እነዚህንም እንግዲህ ባለን አቅም ሁሉ ፍትሕ ጋር ለመድረስ ስራዎች እየተሰሩ ነው ያሉት። ግን ተጨማሪ ተጨማሪ ስራ መሆኑ ግን ትክክል ነው። አድማጮች፣ ከፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም ይዘን እንመልሳለን። ለአሁኑ ግን እንግዳዬን ወይዘሮ መዓዛ አሸናፊን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። Thank you.